ሙሉ ቀን። አሁን የት ነው ያለኸው? ስቶክሆልም ነው ያለሁት። ወደ ኢትዮጵያ የማትመለሰው ለምንድን ነው? እንግዲህ ከዚህ ከመጣሁ በኋላ ከዚህ ከስቶክሆልም ከኢትዮጵያ ኮሚኒቴ ጋር የሆነ ስብሰባዎች ነበሩኝ እዛ ጋን ተካፍዬ ነበረ። ከዛ ሀሙስ ዕለት የእኛን የጋዜጣውን ስራ አስኪያጅ አባባቤን ፖሊስ እዚህ ሲኤምሲ አካባቢ ይዞት ነበረ እንገድላለን ምናምን ሁሉ ብለው ነው አስፈራር ሰውት የነበረ። ከዛም በፊት በተለያየ ጊዜት በስልክ የማስፈራሪያዎች ሲደርሱ የነበረ አሁን ከወጣው በኋላ ደግሞ ከቤት አካባቢ ሄደው፣ ጓደኛ አለኝ እዛ የሚኖርና እሱን በተደጋጋሚ ነው ደህንነቶች ማለት ነው ሲጠይቁት የነበረ። ቤተሰቦችም ተጠይቀዋለኝ ተደጋጋሚ ማለት ነው። እና በዚህ ምክንያቶች መመለስ አልቻልኩም ማለት ነው። የመጣኸው ግን በትክክል ቪዛ አግኝተህ ለሴሚናር ወይም ለስብሰባ ነበር አይደል? የዓለም የፕረስ እንትን ወርልድ ፕረስ ፍሪደም ዴ ሁለት ሺ አስራ ስድስት ሄልሲንኪ ላይ በተከበረው ከኢትዮጵያ ማለት ነው ከኢትዮጵያና ከአፍሪካ የፊንላንድ መንግስት ጋዜጠኞችን ሲመርጥ ከነዛ ውስጥ አንድ ሁኜ ነው የመጣሁት። ይከታተሉኛል ያልካቸው የጸጥታ ሰራተኞች ደህንነት ወይም ሰላዎች ምንድን ነው ያሉ ጓደኞችህንና ባልደረቦችህንስ ቤተሰቦችም ጭምር ምን ተባለና የሚሉት በነገራችን ላይ ከመምጣቴ በፊትም በስልክ በተደጋጋሚ እንዲህ አይነት ችግሮች ደርሱ ነበረ። እነዚህንም ሁሉንም ባይሆኑም ለሰብአዊ መብት ጉባኤ ሪፖርት አድርጌ ያለሁ። ጥያቄ ምንድን ነው የሚሉት ነው። አልፈለግከውም? እሱን መናገር ምን እንደተባልክ፣ ያ ብዙ ዲቴይል ነገሮችን ባልገባ ደስ ይለኛል። አሁን ላይ ጋዜጣህ ግን በትናንትና ነው ከትናንት ወዲያ ታትማለች፣ ትናንትና ታትሟላለች፣ አንተ ከወጣህ በኋላ ማለት ነው። ስለዚህ ጋዜጣዋ ትሰራለች፣ ትቀጥላለች ማለት ነው። የቀለም ቀንድ በእኔ አዘጋጅነት መቀጠል አትችልም። ዞሮ ዞሮ ስደት እንደምናውቀው በጣም ከበድ ያለ ነገር ነው፣ አስቸጋሪ ነው። በተለይ ደግሞ በቂ ዝግጅትና ከምትሰደድበት ሀገር ጋራ ትንሽ ጥናት ሳያደርጉ መሰደድ ከባድ ነው። ቤተሰብን ጥሎ ነው የሚሰደዱት። ባልደረባን፣ ያደጉበትን አካባቢ፣ ቤትን፣ ሁሉ ነገር ትቶ ነው ሰው የሚሰደደው እና ለዚህ ከባድ ውሳኔ የሚያበቃ ነበሮይ አንተ ላይ የደረሰብህ ማስፈራራት ወይም ደግሞ እንደተባለው ክትትል ሁለት አማራጮች ነበሩኝ ወይ ከዛ ገብቼ ታስሬ ወይም ደግሞ ሌሎች ጓደኞች ላይ የደረሰውን አይነት እንዲደርስ ያንን መጋፈጥ ከዚህ በፊት የሚገርም ነገር እዛ መኖሪያ ቤት አካባቢ በድንጋይ ትልቅ ድንጋይ ተወርሮ ተስቻ ያሏቸዋል እሱንም ሶሻል ሚዲያዎች ላይም አሳውቄ ነበረ ስለዚህ አሁን ከዛ ያለውን ወይም ደግሞ አካላዊ ጥቃትም ሆነ መታሰር መጋፈጥ ወይም በሌላ ሀገር ከዚህ አሁን የምትላቸውን የቤተሰባ ወይም የሀገርም የቤተሰብ ናፍቆት ችሎ ለጊዜውም ቢሆን ገረል ብሎ መቆየት ነው። እንግዲህ ከባድ ምርጫ ነው። እውነት ለመናገር እኔ ትንሽ ጥሩ ሙድ ላይ አልነበርኩም ይሄንን ውሳኔ ላይ ለመድረስ ማለት ነው። ያንን አስቤበት በወጣ እንኳን አትሊስት ይሻል ነበረ። ቤተሰብን ሁሉ በስርዓቱ ተሰናብተ ምናምን ብለ ትሄዳለ። እስኪ ስለ ትናንተ ዳራ ባጭሩ ንገረኝ። መቼ ነው ጋዜጠኛ የሆንከው? የቀለም ቀንድን እስከ ዋና አዘጋጅ እስከሆንክበት ጊዜ ድረስስ የት ነበርክ? ሁለት ሺ አራት ሁለት ሺ ሶስት መጨረሻ አካባቢ ጀምሮ የተለያዩ ጋዜጣዎች በተለይ አሁን የኢትዮ ምዳር ከተጀመረ ጀምሮ አብሬ ነው የነበርኩ ተነጸ በተለያዩ አካባቢዎችም ሂጄ የሂዩማን ራይትስ ቫዮሌሽን ማለት ነው ሳረጋግጥ ማለት በየቦታው እየዞርኩ አሁን እኔ የምታወቅባቸው በሚዲያ ስራ ላይ አት የሰብአዊ መብት ጥሰት ተደረገባቸው ቦታዎች ሁሉ እየዞርኩ መስራት ነው እና በሁለት ሺህ አምስት ጉምዝ ውስጥ ታስሬ ነበረ። ምናልባት እናንተም ሪፖርት አድርጋችሁት ምናልባት የምታስታውስ ከሆነ ማለት ነው ነጋሽ እና እዛም ጋር መተከል እስከ አሶሳ ኦልሞስት እየታሰርኩም ተደብድቤ ምናምን ብዬ በምንም አይነት ክስ ሳይመሰረትብኝ አስር ቀናት አካባቢ በኋላ ተለቅቄያለሁ። አሁን ላይ ደግሞ ሌላው ምንድን ነው መሰለ፣ ትልቁ ነገር በመላ ሀገሪቱ ላይ የዚህ ከአስራ ዘጠኝ ሰማንያ ሶስት አመት ምህረት ጀምሮ በተደረገ በመንግስት በኩል ማለት ነው የተወሰነ የማህበረሰባችን ክፍል ግልጽ የሆነ አደጋ ማለት ደርሷል። ወይም ደግሞ ዜጎች ተፈናቅለዋል፣ ብዙ ሰዎች ተገድለዋል። አገር አቀፋዊ ጥናት አድርጌያለሁ። እሱን አሁን በቅርቡ ለመልቀቅ እንቅስቃሴም ነበርኩ። እነዛ ነገሮች ሁሉ ተደማምረው እዚህ ላይ ደርሻለሁ ማለት ነው። ቄን ጥያቄ እንጨርሻለሁ። ሙሉ ቀን ተስፋው ለሰጠተኛ አስተያየት በጣም አመሰግናለሁ። መልካም ቀን